አሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 21 2016 ዓ ም ዝግጅታችን ጀመረ። በአዲስ አበባ በጎርፍ አደጋ የአራት ሰዎች ህይወት አለፈ። ዛሬ በአዲስ አበባ በጥቁር አንበሳ አካባቢ ላይ ሰማንያ አንድ ነጥብ አራት የሚደርስ ዝናብ እንዲሁም በቦሌ እስከ ሰላሳ አራት የሚደርስ አካባቢ ሚሊሜትር የሚደርስ ዝናብ ነበር የተመዘገበው እና ይህ ነገር ቀጣይነት እንደሚኖረ ነው ሲስተሞች የሚጠቁሙን። የሰማችኋቸው በኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ጸባይ ክትትል ባለሙያ አቶ በቃሉ ታመነ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የኢትዮጵያ ሰራተኞች በችግር ውስጥ መሆን እየተፈተኑ መሆናቸውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ደረጀ ደስታ ለዜናው እዚህ አጠገቤ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እየጋበዝኩ ለዋና ዋና የዓለም ዜናው ወደ ደረጀ ጤና ይስጥልኝ አድማጮች፣ በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በትግራይ ክልል ችግሮችን በውይይት ከመፍታት ይልቅ የኃይል አማራጭን መጠቀም የሚፈልግ ከሕዝቡ ያፈነገጠ አስተሳሰብ ያለው አካል አለ ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሕዝቡ ይህ አካል ወደ ሰላም እንዲመጣ በማድረግ የበኩሉን ድርሻ እንዲያበረክት ጥሪ አቀረቡ። አቶ ተመስገን በአማራ ክልል የተለያዩ ጥያቄዎች አሉን ብለው መብታቸውን ለማስከበር ታጥቀው የሚንቀሳቀሱ ኃይሎች የተወለዱበትን ማህበረሰብ ልማት በከፍተኛ ሁኔታ ከመጉዳት ውጪ ሌላ አላማ እንደሌላቸው ተናግረዋል። ባለፉት ሁለት ቀናት ሚያዝያ 19ና 20 2016 ዓ ም ከክልልና ከፌዴራል መንግስት ከፍተኛ ባለስልጣናት ጋር በመሆን በደሴና በኮምቦልቻ ከተሞች የልማት ጉብኝት ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጉብኝታቸው በኋላ በምስል በሰጡትና በመስሪያ ቤታቸው ፌስቡክ ላይ በተላለፈው መልእክት ችግሮች በውይይት እንጂ በጠመንጃ የሚፈቱበት አቅጣጫ ማብቃት እንዳለበት ተናግረዋል። ይህ ካልሆነ ግን የፌዴራሉ መንግስት ህግ የማስከበር ኃላፊነቱን እንደሚወጣ ምክትል ጠቅላይ ሚኒስትሩ አሳስበዋል። ምክትል ጠቅላይ ሚኒስትሩ በሰጡት አስተያየት ላይ ከህወሓትና በአማራ ክልል ከሚንቀሳቀሱ የፋኖ ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። በምክትል ጠቅላይ ሚኒስትሩ የተመራ ከፍተኛ የፌዴራልና የክልል አመራሮች ቡድን በደሴና ኮምቦልቻ ከተሞች የልማት እንቅስቃሴዎችን ጎብኝተዋል። የአውሮፓ ህብረት ለኢትዮጵያውያን የቪዛ አሰጣጥ ሂደት መስፈርቶችን ጥብቅ እንዲሆን መወሰኑን አስታወቀ። የህብረቱ ምክር ቤት ዛሬ ሰኞ ባወጣው መግለጫ የቪዛ አሰጣጡ ገደብ የኢትዮጵያ መንግስት በህገወጥ መንገድ በ27 የህብረቱ አገሮች ውስጥ የቆዩ ዜጎችን ወደ አገራቸው በመመለስ ረገድ በቂ ትብብር ባለማሳየቱ መሆኑን አስታውቋል። የአውሮፓ ህብረት ዋና ጽሕፈት ቤት ለኢትዮጵያውያን ዜጎች ቪዛ ለመስጠት የሚፈጀውን ጊዜ ከ15 ወደ 45 ቀናት ከፍ በማድረግ በሶስት እጥፍ እንደሚጨምር አስታውቋል። በተወሰነ ጊዜ ውስጥ ደጋግሞ ስራ ላይ ሊውሉ የሚችሉ ወይም ከአንድ ጊዜ በላይ ለሚውሉ ጉዞዎች የሚሰጡ የመግቢያ ቪዛዎች ከእንግዲህ እንደማይፈቀዱም ተገልጿል። በመግለጫው መሰረት የኢትዮጵያ ዲፕሎማቶችና ባለስልጣናት ከአሁን በኋላ ለጉዞ ቪዛ መክፈል አለባቸው። ህብረቱ ይህን የተወሰነው የአውሮፓ መንግስታት በጦርነት ከሚታመሱ የአፍሪካ ሀገራት ጋር ብዙ ጊዜ በወንጀል በተደራጁ ቡድኖች አቀናባሪነት በ አደገኛ ሁኔታ በሜዲትሬኒያን ባህር በኩል አውሮፓ ለመግባት የሚሞክሩ ስደተኞችን ችግር ለመቅረፍ ጥረት እያደረጉ ባሉበት በዚህ ወቅት ነው ይህ ውሳኔ የተሰጠው። ኮሚሽኑ ባደረገው ግምገማ መሰረት ኢትዮጵያ በህገወጥ መንገድ በአውሮፓ ህብረት ሀገሮች የሚቆዩትም ዜጎቿን በማስመለስ ረገድ የምታደርገው ትብብር በቂ ሆኖ ባለመገኘቱ ነው ሲል የአውሮፓ ህብረት ምክር ቤት ገልጸዋል። በኬንያ የጣለውን ከፍተኛ ዝናብ ተከትሎ የተደረመሰው ግድብ ሳቢያ በርካታ ሰዎች ሕይወት አለፈ። በናኩሩ ወረዳ ማሂዩ አካባቢ የግድቡን መፍረስ ተከትሎ የተፈጠረው ድንገተኛ ጎርፍ በትንሹ 16 ቤቶችን ጠራርጎ ሲወስድ በርካታ ጉዳቶችን አስከትሏል። የአካባቢው ነዋሪ ጆን ካሩንጉ ከጠዋቱ ሁለት ሰዓት ተኩል አካባቢ ከተደረመሰው ግድብ ከፍተኛ ድምፅ የተሰማ ሲሆን በፍጥነት እየጨመረ የመጣውን ጎርፍ የተመለከቱ ነዋሪዎች መሸሻቸውን ተናግረዋል። ካሩንጉ አክለው እንደገለጹት ሌሎች ብዙ ህጻናትና ጎልማሶችን ከጎርፍ ማዳን የተቻለ ቢሆንም አንዳንዶች በሚያሳዝን ሁኔታ ተወስደዋል ብለዋል። የናይቫሻ ፖሊስ አዛዥ ስጢፋኖስ ኪሩ በጎርፍ አደጋ 45 አስክሬኖች ተነስተው 110 ሰዎች ሆስፒታል ገብተዋል ብለዋል። ባለፈው ሳምንት የኬንያ ቀይ መስቀል ተጨማሪ ዝናብ እንደሚኖር አስጠንቅቆ ህዝቡ ሊከሰት የሚችለውን ሌላ የጎርፍ አደጋን ለመከላከል ጥንቃቄ እንዲያደርግ አሳስቦ ነበር። በኬንያ ዝናብ መጣል ከጀመረበት መጋቢት ወር አጋማሽ ጀምሮ የተፈጠረው ጎርፍ ከአንድ መቶ በላይ ሰዎችን ህይወት ቀጥፏል። በቀጠለው አደጋ ምክንያት የኬንያ መንግስት ቀውሱን ለመቆጣጠርና ደህንነትን ለማስጠበቅ ትምህርት ቤቶችን እስከሚቀጥለው ሳምንት ዘግቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የምዕራብ አፍሪካዊቷ አገር ቶጎ መራጮች እጅግ ከፋፋይ ከሆነው ህገ መንግስታዊ ማሻሻያ በኋላ ዛሬ ሰኞ በተካሄደው ምክር ቤታዊ ምርጫ ድምፅ ሲሰጡ ውለዋል። ተቃዋሚዎች ህገ መንግስታዊ ማሻሻያው ለአስርት ዓመታት ስልጣን ላይ የቆየው የፕሬዝደንት ፎር ኛሲንግቤ ቤተሰብ አሁንም እንዲቀጥል መንገዱን አመቻችቷል ይላሉ። ትንሿን ምዕራብ አፍሪካዊቷ ሀገር ለአራት አስርት ዓመታት የገዙትን አባታቸውን ኛሲንግቤ ያዴማን የተኩት ፕሬዚደንት ፎር ኛሲንግቤ ቶጎን ለ20 ዓመታት መርተዋል። ተቺዎች እንደሚሉት ህገ መንግስታዊ ማሻሻያው የፎር ኛሲን ግቤን ቤተሰብ ስርወ መንግስት የሚያስቀጥል ነው። በባህር ዳርቻ የምትገኘው የዋና ከተማዋ ሎሜ ነዋሪዎች በቶጎ መሪ ሚና እና መሪው ማን መሆን አለበት በሚለው ምርጫ ዙሪያ ተለያይተዋል። አንድ ቤተሰብ ስልጣን ላይ ማየት ሰልችቶናል የሚሉት ቀለም ቀቢው ኮምላን ጋቶ የተወለድኩት እንደ ኤሮፓ አቆጣጠር 1970 ስለሆነ በስልጣን ላይ ያለውን የኛሲንግቤን ቤተሰብ አውቃለሁ ብለዋል። በንግድ ስራ የሚተዳደሩት አያ ኦቪ ሶሁ ለወጣቶች ምንም አይነት ስራ የለም። ተስፋ ቆርጠዋል። አገሪቱ በአግባቡ አልተመራችም እና የተዘረጋው ስርዓት ሰልችቶናል። አሁን ግን ማንም ፍጹም ተግባራዊ ባልተደረጉ በሚያማምሉና ባሸበረቁ ተስፋዎች አያታልለንም። አሁን እኛ በደንብ ነቅተናል ሲሉ ተናግረዋል። እንደ አውሮፓ አቆጣጠር ሚያዝያ 19 በምክር ቤቱ የጸደቀው የህገ መንግስት ማሻሻያ ፕሬዚደንቱ ስልጣን ስነስርዓታዊ ብቻ እንዲሆን አድርጎታል። በተሻሻለው ህገ መንግስት መሰረት ፕሬዚዳንት አሁን የሚመረጠው በምክር ቤቱ እንጂ የቀድሞው በየአራት አመቱ በህዝቡ አይመረጥም። ተቺዎች ይህ መሆኑ ኛሲንግቤ የፕሬዚደንት ስልጣን ዘመን ገደቦችን እንዲያልፉ ያስችላቸዋል ይላሉ። ሳዑዲ አረቢያ ከእስራኤል ጋር ሰላማዊ ግንኙነት ከመሰረተች ተግባራዊ የሚሆነው የዩናይትድ ስቴትስ እና የሳዑዲ የጸጥታ ስምምነት ሊጠናቀቅ ተቃርቧል ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ዛሬ ሰኞ በሪያድ ለዓለም ለዓለም ኢኮኖሚ ጉባኤ ታዳሚዎች ባሰሙት ንግግር፣ ሳውዲ አረቢያና ዩናይትድ ስቴትስ የየራሳቸውን አገሮች በሚመለከቱ ስምምነቶች ዙሪያ ሲሰሩ የቆዩት ስራ በጣም ወደ መጠናቀቁ ነው ብዬ አስባለሁ ብለዋል። በእስራኤልና በሳውዲ አረቢያ መካከል ዲፕሎማሲያዊ ግንኙነት እንዲመሰረት በማድረጉ ላይም የተጠናከረ ስራ ሰርተዋል ሲሉም አክለዋል ብሊንከን እንደ ኤሮፓ አቆጣጠር ባለፈው አመት ጥቅምት አስር ወደ ሳዑዲ አረቢያና እስራኤል ተጉዘው የስምምነቱ ዋና አካል ነው ባሉት በፍልስጤን ጉዳይ ላይ ልዩ ትኩረት አድርገው ለመወያየት አቅደው እንደነበረ ገልጸው ሆኖም ሐማስ እንደ ኤሮፓ አቆጣጠር ጥቅምት ሰባት እስራኤል ላይ ባደረሰው የሽብር ጥቃት ምክንያት የጉዞ እቅዳቸው ተግባራዊ ሳይሆን መቅረቱን ተናግረዋል ግንኙነት የመመስረቱን ጉዳይ ወደፊት ለማንቀሳቀስ በጋዛ መረጋጋትና ለፍልስጤም አገረ መንግስት ምስረታ አስተማማኝ ጎዳና እንዲኖር ያስፈልጋል ብለዋል። የዩናይትድ ስቴትስ ባለስልጣናት ለእስራኤል የደህንነት ዋስትና በመስጠት የፍልስጤም አገረ መንግስት መፍጠር በመካከለኛው ምስራቅ ዘላቂ ሰላምና ደህንነት እንዲሁም ለእስራኤልም ከቀጠናው ጋር በአብሮነት እንድትኖር ቁልፍ ነው ብለዋል። ብሊንከን ወደ ዮርዳኖስ፣ እስራኤል ከመጓዛቸው በፊት ዛሬ ማምሻውን ከሳውዲ አልጋ ወራሽ ልዑልና ጠቅላይ ሚኒስትር መሐመድ ቢን ሳልማን ጋር ተነጋግረዋል። ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያውና ሌሎች ከፍተኛ ባለስልጣናትም ጋር እንደሚገናኙ ይጠበቃል። ብሊንከን ዛሬ ቀደም ብለው በሰላጤው አገሮች ትብብር ምክር ቤት ጉባኤ ላይ ባደረጉት ንግግር ጋዛ ውስጥ ያለውን የሰብአዊ ረድኤት ቀውስ ለማቅለል ከሁሉም ተመራጩ መንገድ የተኩስ አቁም ስምምነት መሆኑን ተናግረዋል። በመጨረሻም በደቡባዊ ቼሌ ከአገር ዋና ከተማ ሳንቲያጎ በስተደቡብ 400 ኪሎ ሜትር ላይ በሚገኝ ባዮቢዮ ክልል ውስጥ ታጣቂዎች ሶስት ፖሊሶችን መግደላቸውን ባለስልጣናት ተናገሩ። በደፈጣ ጥቃት ለተገደሉት ሶስት የፖሊስ አባላት የቀብር ስነ ስርዓቱ ትናንት እሁድ ተፈጽመዋል። ግድያውን ተከትሎ በደቡብ ክልል ኮንስፔሲዮን ከተማ በተካሄደ ስነ ስርአት ላይ ለሶስቱ የፖሊስ አባላት የማዕረግ እድገት ተሰጥቷቸዋል። ይህ ጥቃት ወይም ደፈጣ አይደለም ያሉት የቺሌ ፖሊስ ዳይሬክተር ሪካርዶ ያኔዝ ይህ አሰቃቂ የፈሪና የጭካኔ የተሞላበት ግድያ በቺሌ መንፈስ ላይ የተዘነዘረ ጥቃት ነው ብለዋል። ለግድያው ጥቃት ተጠያቂ ማን እንደሆነ አልተገለጸም። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ ስመኝሽ መልሳችኋለሁ። ደረጃ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዚያ 21 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ሬተብል ባር ከተባለ ብዙ ጊዜ ይዚ በሽታዎች መድኃኒቱ እዛው በሽተኛው እጅ ላይ ናቸው። ያለ የራስን ህይወት መገምገም። ህይወት ላይ ስትሬስ በጣም የሚበዛ ከሆነ እነህ ነገሮች ለመቀነስ መሞከር የአካል እንቅስቃሴ መጨመር። ውጭ የምንበላ ከሆነ ወይ የምንበላው ምግብ ፓኬጅ ድና ፕሮሰስ ከሆነ እነህ እነህ ነገሮች ትኩረት መስጠት የሰማችኋቸው ዶክተር ሽብሩ ዳንኤል ሽብሩ ይባላሉ። ኢሪቴብል ባውል ሲንድረም ተብሎ ስለሚጠራው የሆድ ህመም ሙያዊ ትንታኔያቸውን እያጋሩን በሁለተኛው አጋማሽ የሐኪሙን ይጠይቁ መሰናዷችን ይመለሳሉ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። ዛሬ ንጋት ላይ በአዲስ አበባ ቦሌ ክፍለ ከተማ የዘነበውን ኃይለኛ ዝናብ ተከትሎ ባጋጠመ የጎርፍ አደጋ የአራት ሰዎች ሕይወት ማለፉን የከተማዋ አስተዳደር አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ደግሞ ወቅቱ እንዲህ አይነት ከፍተኛ መጠን ያለው ዝናብ የሚጥልበት ስለሆነ በከተማዋ ጥንቃቄ ሊደረግ ይገባል ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪ ያለው። ዛሬ ሰኞ ሚያዝያ 21 ቀን 2016 ዓ ም ንጋት ላይ በቦሌ ክፍለ ከተማ ወረዳ 11 ወረገኑ እየተባለ በሚጠራው አካባቢ በተከሰተ የጎርፍ አደጋ የአራት ሰዎች ህይወት ማለፉን የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት አስታውቋል። ጽፈት ቤቱ በማኅበራዊ ትስስር ገጹ ላይ ባሰፈረው መግለጫ የከተማ አስተዳደሩ ማስተር ፕላናቸውን ያልተከተሉ የወንዝ ዳርቻ ግንባታዎች ህብረተሰቡን ለጎርፍ አደጋ እንደሚያጋልጡት በጥናት ተለይቶ ችግሩን ለመፍታት እየተሰራ እንደሚገኝ አመልክተዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ጸባይ ክትትል ባለሙያ አቶ በቃሉ ታመነ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአዲስ አበባ እንዲህ አይነት ችግር ያጋጠመው ወቅቱ ከፍተኛ መጠን ያለው ዝናብ የሚጥልበት በመሆኑ ነው ብለዋል። ናቸው በዚህ ወቅት በተሰነመልኩም ቢሆን የሚጠበቅበት ሁኔታ ነው ያለው በዚህ በእንዳ መካከለኛው የኢትዮጵያ ሀገሪቱ ክፍሎች የሰሜ ምስራቅ ምስራቅ አካባቢዎች ላይ ሁለተኛ ሴዘና ወቅታቸው የሚያገኙበት ወቅት ነው። በተለይ አሁን የክረምት ወቅት እየተቃረበ ከመሆን ጋር ተያይዘ በዚህ በሚያዚያ እና በግንቦት ወራቶች ላይ ከሰባበር መጠን ያለ ዝናብ እንደሚጠባ እንደሚኖር ነው ከዚህ ፊት ሙ ካሉ ከረጅም ጊዜ አማካኘት እናንተዋጠ ቢሁን ሲስተሞች የሚያሳዩ ግንቦት አጋማሽ ድረስ ይህ ቀጣይነት እንደሚኖረው ነው። ይኸው በአዲስ አበባና በአንዳንድ የሀገሪቱ አካባቢዎች ሰዎችን ለችግር እየዳረገ ያለውን ጎርፍ የሚያስከትለው ዝናብ ወደፊትም ሊቀጥል ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ባለሙያው አቶ በቃሉ ታመነ መክረዋል። ዛሬ በአዲስ አበባ በጥቁር አንበሳ አካባቢ ላይ ሰማንያ አንድ ነጥብ አራት የሚደርስ ዝናብ እንዲሁም በቦሌ እስከ ሰላሳ አራት የሚደርስ አካባቢ ሚሊሜትር የሚደርስ ዝናብ ነበር የተመዘገበው እና ይህ ነገር ቀጣይነት እንደሚኖረው ነው ሲስተሞች የሚጠቁሙን። አዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት በከተማዋ መሰል አደጋዎች እንዳያጋጥሙ ህብረተሰቡ ከከተማ አስተዳደሩና ከእሳትና አደጋ ስጋት ስራ አመራር ኮሚሽን የሚተላለፉ የጥንቃቄ መልእክቶችን ተግባራዊ እንዲያደርግ አሳስበዋል። ስለ ጉዳዩ ከአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን እንዲሁም ከቦሌ ክፍለ ከተማ ቃል አቀባዮች አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተመሳሳይ በሌሎች የኢትዮጵያ አካባቢዎችም ከመጋቢት እስከ ግንቦት ወራት የሚዘንበውን የበልግ ዝናብ ተከትሎ የጎርፍ አደጋ ሊከሰት እንደሚችል የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ በምሕፃሩ፣ ዩኤን ኦቻ ባለፈው አርብ ባወጣው መግለጫ አስታውቀዋል። የበልጉን ዝናብ ተከትሎ በአፋር፣ በአማራ፣ በኦሮሚያ፣ በሶማሊና በደቡብ ኢትዮጵያ ክልሎች የጎርፍ አደጋ ሊከሰትባቸው የሚችሉ አካባቢዎች መለየታቸውን ያስታወቀው ድርጅቱ ግብረሰናይ ድርጅቶችም ሰብአዊ ድጋፍ ለማቅረብ የቅድመ ዝግጅት ሥራዎችን እያከናወኑ ናቸው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰራተኞች ከጦርነት ግጭትና ኑሮ ውድነት ጋር በተያያዙ ችግሮች ምክንያት ፈተና ላይ መውደቃቸውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወይም ኢሰማኮ አስታውቋል። አሁንም ገብረሚካኤል ገብረመድን ዝርዝራለሁ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ሚያዝያ 23 የሚከበረውን ዓለም አቀፍ የሰራተኞች ቀንን በማስመልከት ዛሬ ሰኞ ሚያዝያ 21 ቀን 2016 ዓ ም በሰጠው መግለጫ በኢትዮጵያ በተከሰተው የእርስ በርስ ጦርነትና ግጭት ሰራተኞች ለሞት ለመፈናቀልና ለእገታ እየተዳረጉ መሆናቸውን ጠቅሰዋል። መግለጫውን የሰጡት የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ ሰራተኛው በኑሮ ውድነትም ከፍተኛ ችግር እየደረሰበት እንደሆነ ተናግረው ይህን ችግር ያቃልላሉ የተባሉ ጥያቄዎች ግን ከመንግስት ምላሽ አለማግኘታቸውን ተናግረዋል። በሀገሪቱ ውስጥ በተከሰተው ጦርነትና ግጭት ምክንያት ሰራተኛው ለተለያዩ አደጋዎች መጋለጡን አብራርተዋል። በተለይም በሀገራችን በተከሰተው የእርስ በርስ ግጭትና ጦርነት ምክንያት ሰራተኞች ሕይወታቸውን አጥተዋል። ከሚሰሩበት የስራ ቦታ ወይም አካባቢ ተወዝደው ታግተዋል። ከሚሰሩበትና ከሚኖሩበትም አካባቢ ተፈናቅለዋል። የሚሰሩበት ድርጅትም በመውደሙ ምክንያት የስራ ዋስትናቸውን አጥተዋል። እንደምታውቁት ከወር በፊት ሩቅ ሳንሄድ፣ እዚሁ ሙገር አካባቢ ወደ ስልሳ ሰራተኞች ታግተው ከሶስት ቀን ነው ከአራት ቀን በኋላ ነው የተፈቱት። ወንጂ አካባቢ አምስት ሰራተኞች ታግተው በኋላም ተገለዋል። በሰሜን ኢትዮጵያው ጦርነት ምክንያት በትግራይ ክልል በሰዎችና በንብረት ላይ ከፍተኛ ጉዳት መድረሱን፣ የኢኮኖሚ ተቋማት መውደማቸውን፣ ሰራተኞችም ከነቤተሰቦቻቸው መበተናቸው እና እስካሁንም ማገገም የማይችሉበት ደረጃ መድረሳቸውን ኃላፊው አክለዋል። በተመሳሳይ በአማራና በኦሮሚያ ክልሎች ባሉት ግጭቶች ምክንያትም የልማት ተቋማት ተረጋግተው መስራት እንዳልቻሉ ጠቁመው ግጭቶቹ ቆመው ችግሮች በሰላማዊ መንገድ እንዲፈቱ ጠይቀዋል። በጦርነት ዘላቂ መፍትሄ ስለማይመጣ በኦሮሚያና በአማራ ክልሎች ግጭቶችና ጦርነት ቆሞ በውይይት ዘላቂ ሰላም እንዲመጣ ሁሉም ወገኖች በድርድር እንዲፈቱ እንጠይቃለን። በልዩ ልዩ ምክንያቶች በየጊዜው የዋጋ ንረትና የኑሮ ውድነት እየጨመረ መምጣት ለሰራተኛው ክፍል ኑሮን እንዳከበደበት የተናገሩት አቶ ካሳሁን የሰራተኛው የሥራ ግብር እንዲቀነስና ዝቅተኛ የደመወዝ ወለል እንዲወሰን ለመንግሥት ተደጋጋሚ ጥያቄ ማቅረባቸውን አስታውሰዋል። በችግሮቹ ዙሪያ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ቢያደርጉም መፍትሔ እንዳልመጣ ጠቁመዋል። ሠራተኞች አሁን እየተከፈላቸው ባለው የደመወዝ ክፍያ የኑሮ ውድነቱን በፍጹም መቋቋም ያልቻሉ በመሆኑ ከደሞዝ የገቢ ግብር ተቀናሽ ወይም ሲራ ግብር እንዲቀነስ ላቀረብነው ጥያቄ መንግስት ልዩ ትኩረት በመስጠት በጋራ ባደረግነው ውይይትና በተሰጠው አቅጣጫ መሰረት አስቸኳይ ምላሽ ለመስጠት የሚያስችል የመክተር እርምጃ እንዲወሰድ እንጠይቃለን። ሰራተኞች በኑሮ ውድነቱ ምክንያት በቀን አንድ ጊዜ እንኳ መብላት የሚሳናቸውና አስከፊ ሁኔታ ውስጥ የሚገኙና ችግሩ ጊዜ የማይሰጥ በመሆኑ መንግሥት ለኑሮ ውድነቱ አስቸኳይ መፍትሄ እንዲሰጥ እንጠይቃለን። ከሁለት ቀናት በኋላ የሚከበረው የሠራተኞች ቀንም ሰላም እንዲመጣ በመጎትጎት የኑሮ ውድነቱ እንዲሻሻል በመጠየቅ እንደሚከበር ተናግረዋል። በመጪው እሮብ ሚያዝያ 23 ቀን 2016 ዓ.ም የሚከበረው የዓለም ሠራተኞች ቀን በአደባባዮች እንደማይከበር አቶ ካሳሁን ገልጸው በዓሉ በአዲስ አበባ ከተማ በኦሮሞ ባህል ማዕከል አዳራሽ ይከበራል ብለዋል። ይህን ያደረግነው ግን በመንግሥት ተከልክለን ሳይሆን በራሳችን ውሳኔ ነው ሲሉ አስረድተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በተከታዩ ዘገባ ደግሞ ባለፈው ቅዳሜ ምሽት ባይደን በዋይት ሀውስ ለጋዜጠኞች አድርገውት የነበረውን የራት ግብዣ እንመለከታለን። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ቅዳሜ ዕለት በዋሽንግተን ዲሲ በተካሄደው የዋይት ሀውስ ዘጋቢዎች ራት ግብዣ ላይ የተናገሯቸው ቀልዶች በስፍራው በተገኙ ሰዎች ጥሩ ተቀባይነት ነበረው። ነገር ግን በዚህ ሳምንት ለሚኖራቸው የፍርድ ሂደትና ለአዲስ ዙር የምርጫ ቅስቀሳ ዝግጅት እያደረጉ የሚገኙት ተቀናቃኛቸው ዶናልድ ትራምፕ ዝግጅቱን ተችቷል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው። የሁለት ሺህ ሀያ አራቱ ምርጫ እየተፋፋመ ነው። እና እርግጥ ነው እድሜ ትልቅ ጉዳይ ነው። እኔ ከስድስት ዓመት ልጅ ጋር እየተወዳደርኩ ያለሁ ትልቅ ሰው ነኝ። እንደ አውሮፓውያን አቆጣጠር በ2024 በድጋሚ ለመመረጥ በሚያደርጉት ፉክክር በራሳቸውና በተቀናቃኛቸው ላይ ቀልዶቹ ያሰሙት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ቅዳሜ ዕለት ለዋይት ሀውስ ዘጋቢዎች በተካሄደው የራት ግብዣ ላይ ከተሰበሰቡ ጋዜጠኞች፣ ታዋቂ ሰዎችና ፖለቲከኞች ጭብጨባና ሳቅ ተችሯቸዋል። በተለይ ደግሞ የአሜሪካ ጠቅላይ ኢታማዦር ሹሙ ለመጀመሪያ ጊዜ የዶናልድ ትራምፕን የሕግ ፈተናዎችም አንስተዋል። ዓመታዊ ስቴት ኦፍ ዩኒየን ንግግር ካደረግኩ ወዲህ ጥሩ እንቅስቃሴዎች ነበሩኝ። ዶናልድ ግን በቅርቡ ጥቂት አስቸጋሪ ቀናትን እያሳለፉ ነው። አውሎ ነፋስ የበዛበት አየር ብላችሁ ልትጠሩት ትችላላችሁ። ምንድን ነው ነገሩ? የባይደን ንግግር ትራምፕ ሚስጥራቸው አደባባይ እንዳይወጣ ለማፈን በከፈሉት ገንዘብ ዙሪያ ኒውዮርክ በሚገኝ ፍርድ ቤት ውስጥ የቀረበባቸውን 34 የወንጀል ክሶች ነው የሚጠቅሰው። ተንታኞች ባይደን ቅዳሜለት የተናገሯቸው ቀልዶች የምርጫ ዘመቻ ስትራቴጂያቸው ላይ ለውጥ መኖሩን ያመለክታል ብለው እንደማያስቡ ተናግረዋል። ኤሪክ ኒስቤት በኖርዝ ዌስተርን ዩኒቨርሲቲ የፖሊሲ ትንታኔና ኮሚኒኬሽን መምህር ናቸው። በቀልድ መልኩ ነው የተናገሩት እና ይደግሙታል ብዬ አላስብም። ትራምፕ ግን ባይደን ሆም ብለው የፖለቲካ ተቀናቃኛቸውን ለማስወጣት በዋይት ሀውስ ያቀናበሩት ነው ብለው ከሰዋቸዋል። ይህ ትርክት እንዲገንባቸው አይፈልጉም። እሁድ ጠዋት ትራምፕ በዋይት ሀውስ ዘጋቢዎች የራት ስነ ሥርዓት ዙሪያ አስተያየታቸውን ሰጥተዋል። ትሩዝ በተሰኘው የማህበራዊ ሚዲያ መተግበሪያ ላይ በጻፉት መልእክት ዝግጅቱ በጣም መጥፎ እንደነበርና ባይደን ፍጹም የወረዱ እንደነበሩ ገልጸዋል። ትራምፕ ሚያዝያ 21 በሚችጋን እና በዊስኮንሲን የምርጫ ዘመቻ ለማድረግ ዝግጅት ላይ ናቸው። ዲሞክራቱ ፕሬዚዳንት ለአንድ የሬዲዮ አዘጋጅ ከሪፐብሊካን ተቀናቃኛቸው ጋር በዚህ ዓመት መጨረሻ ለመከራከር ዝግጁ መሆናቸውን መናገራቸውን ተከትሎ ትራምፕ ከዚህ ሳምንት ጀምሮ ለክርክር ዝግጁ መሆናቸውን አርብ ዕለት ገልጸዋል። ዝግጁ ነኝ፣ በፍቃድም በችሎታም። ከፈለጉ ደግሞ ሰኞ ማታ ማድረግ ይችላለሁ፣ ማክሰኞ ማታም፣ ረቡዕ ማታም። በመኪና ምርት ምክንያት በወደ መዋት የሚቺጋን ግዛት ውስጥ ነው የምንሆነው። ኒስቤት መራጮችን ወደ አንደኛው ተወዳዳሪ ለመሳብ የምርጫ ክርክሩ ጊዜ ወሳኝ እንደሚሆን ያስረዳሉ። በታሪክ እንዳስተዋል ነው ዩናይትድ ስቴትስ ውስጥ አብዛኛው ሕዝብ ፓርቲዎች በበጋጮዎቻቸውን ይፋ አድርገው ከጨረሱ በኋላ እስከሚመጣው የመስከረም ወር ድረስ ስለምርጫው ትኩረት ሰጥቶ አይከታተልም። እርግጥ የሆነው ጉዳይ ቢያንስ ላጭር ጊዜም ቢሆን ትራምፕ በምርጫ ዘመቻቸው ላይና ማክሰኞ በሚቀጥለው የማንሃታን ፍርድ ሂደታቸው ላይ ለመገኘት ጊዜያቸውን ማመቻቸት ይጠበቅባቸዋል። ባይደንም የምርጫ ዘመቻቸውን ለማካሄድና እንደ አገሪቱ ፕሬዝዳንት የሚጠበቅባቸውን ኃላፊነት ለመወጣት ጊዜያቸውን ሚዛናዊ በሆነ መንገድ መጠቀም ይኖርባቸዋል። በቬሮኒካ ባልደራስ እግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ከዩናይትድ ስቴትስ ዘገባዎች ሳንወጣ የአሜሪካ ከፍተኛ የቴክኖሎጂ ኢንዱስትሪ ግምታዊ ፕሬዝዳንታዊ እጩዎችንና ሴሚኮንዳክተር የተሰኙትን በከፊል ኃይል አስተላላፊዎችን በተመለከተ ቅድሚያ የሚሰጧቸውን ነገሮች እየተመለከተ ነው። የባይደን አስተዳደር ባለፈው ሳምንት በኢንዱስትሪው ላይ ትልቅ መዋለ ንዋይ ማፍሰሱን አስታውቋል። የአሜሪካ ድምጽ የዋሽንግተን ከፍተኛ ዘጋቢ ካሮሊን ፕሮሲቲ ዘገባ አላት። ኤደን ገረመው ታቀርበዋለች። ስልኮቻችን ውስጥ የኤሌክትሪክ መኪናዎቻችን ውስጥ ይገኛሉ። በሳተላይቶቻችንና ፍሪጆቻችንም ውስጥ ሳይቀራሉ ሴሚኮንዳክተር የተሰኙት በከፊል ኤሌክትሪክ አስተላላፊ ችፕሶች የተፈጠሩትም በዩናይትድ ስቴትስ ነው። ነገር ግን አሁን ላይ 12 ከመቶ የሚሆኑት ችፕሶችን ብቻ ነው አሜሪካ የምትሰራው። አሜሪካ ወደ ማምረት ተመልሳለች። ፕሬዚዳንት ጆ ባይደን በኒውዮርክና አይዳሆ በ6 ቢሊዮን የፌዴራል ወጪ ለሚተከሉት ማይክሮን ለተሰኙ ፋብሪካዎች በሳይንስና ቺፕስ ድንጋጌ አማካኝነት ስድስት ቢሊዮን ዶላር የፌዴራል በጀት ድጋፍ ለቀዋል። ይህ ማይክሮን በራሱ ካለው 125 ቢሊዮን ዶላር ላይ የተጨመረ ሲሆን ባይደን በሁለቱ ግዛቶች የተደረገ ትልቁ የግል መዋለ ንዋይ ፍሰት ነው ይላሉ። ወዳጆች ከኔ የቀደመው መሪና ማጋ የተሰኘው የሪፐብሊካን ጓደኞቻቸው በጣም የተለየ አመለካከት ነው ያላቸው። ዛሬ ያለውን እድገት የሚደግፈውን የሳይንስ ድርጊትና ቺፖችን ይቃውማሉ። ይህንን መከፋፈል ማስቆም አለብን። ብትመርጡኝም ባትመርጡኝም ለሁሉም አሜሪካውያን ፕሬዚደንት ለመሆን ነው ቃል የገባሁት። የዛሬ መዋለ ነዋይ በሁሉም ስፍራ ያሉ አሜሪካውያንን ያግዛል። የቀድሞው ፕሬዝዳንት ዶናልድ ትራምፕ በፕሬዝዳንትነት ዘመናቸው ለኢንቴል ዋና ስራ አስፈጻሚ በኦቫል ቢሯቸው ውስጥ ሆኖ የራሳቸው ኩባንያ ሰባት ቢሊዮን ዶላር የቺፕ ፕሮጀክት ድጋፍ ማድረጉን ይፋ አድርገው ነበር። ብራያን ክርዛኒች የኢንቴል ዋና ስራ አስፈጻሚ ናቸው። ለዚህ አመሰግናለሁ ክቡር ፕሬዚደንት። ይሁን እንጂ መርሃ ግብሩን የሚደግፍ የመንግስት ገንዘብ አልነበረም። ሴሚኮንዳክተር ወይም በከፊል ኤሌክትሪክ አስተላላፊ የሆኑት የኤሌክትሮኒክስ እቃዎችን፣ ቺፕሶችን የሚያመርቱ ኩባንያዎችን መደጎም በአንጻራዊነት መልኩ አዲስ ፖሊሲ ነው። እዚህ ላይ ነው ሁለቱ ፕሬዝዳንታዊ እጩዎች የሚለያዩት። እንደ አውሮፓውያን አቆጣጠር በ2015 ዓ ም በኦባማ አስተዳደር አብዛኞቹ አሜሪካውያንን ብጠይቋቸው የኮምፒውተር ቺፖች ፖሊሲ ያስፈልጋል ብለው ቢጠይቋቸው አይ ሁሉም ነገር ደህና ነው፣ ምን ያስጨንቃል? ይሏቸዋል። ስለዚህ ይህ የሆነው በቅርብ ጊዜ ነው። የትራምፕ አስተዳደር ለቻይና ያለንን አመለካከት ቀይሮታል። ቢሆንም አንዳንድ የጠቃሚ እቅዶችን ማከናወን የቻለው ይህ አስተዳደር ነው። ትራምፕ በፕሬዝዳንትነት ዘመናቸው የቻይናን ስጋት ታሪፍን በመጠቀም ለየት ባለመልኩ ነው ይዘውት የነበረው። ቻይና ለሀገራችን የምሸጣቸው እቃዎችና ምርቶች ላይ 300 ቢሊዮን ዶላር ግብር ቆርጠናል። እናም ቻይና ትቀረጥፈዋለች። ከዚህ ገንዘብ 50 ቢሊዮን የሚሆነው ለከፍተኛ የቴክኖሎጂ እቃዎች ነበር ጥቅም ላይ የዋለው። የፕሬዚዳንታዊ እጩ ተወዳዳሪው ትራምፕ በቅርቡ ዘመቻቸው በቀጣይ ሊያደርጉት ስለሚችሉት ነገር እንዲህ ብለዋል። በቻይና ተወዳጅ የሆነች ሀገርን የንግድ ሁኔታ እሰርዛለሁ። ከተዋወቀበት ጊዜ አንስቶ የባይደን የቺፕስና የሳይንስ ድንጋጌ በጊዜ ሂደት የዩናይትድ ስቴትስ በከፊል ኤሌክትሮኒክ አስተላላፊ ምርቶች ድርሻን የሚያሳድጉ 83 መርሃ ግብሮችን አነቃቅቷል። ሉዊስ ዶናልድ ትራምፕ በድጋሚ ከተመረጡ የቺፕስና የሳይንስ ድንጋጌን ሁለተኛ ክፍል እና እነዚህን ጥረቶች ማስቀጠል ይኖርባቸዋል ይላሉ። ለካሮላይን ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሐኪሞን ይጠይቁ ነው በእንግሊዘኛው አጠራር ኢሪቴብል ቦል ሲንድረም በመባል የሚታወቀውን የሆድ ህመም አይነት አስመልክቶ የተሰናዳ ቅንብር ነው። ሀኪሙን ይጠይቁ ለዛሬ ምሽት ይዞ የቀረበው ሙያዊ ማብራሪያቸውን የሚሰጡን በሰሜናዊ የካሊፎርኒያ ክፍለ ግዛት የጠቅላላ ቀዶ ህክምናና በአንጀት ልዩ ቀዶ ህክምና ሙያ የሚያገለግሉት ዶክተር ዳንኤል ሽብሩ ናቸው። ዶክተር ዳንኤል በተጨማሪም በዩኒቨርሲቲ ኦፍ ካሊፎርኒያ ዴቪስ የህክምና መምህር በመሆንም ያገለ ያገለግላሉ። ዶክተር ዳንኤልን ያነጋገራቸው አሉላ ከበደ ነው። ዶክተር ዳንኤል ለጊዜው አመሰግናለሁ። የተለያዩ የሆድ ህመም ችግሮች የሚያስከትለውንና በእንግሊዝኛው አጠራር ኢሬቴብል ባውል ሲንድረም ወይም በአጽህሮት ሲጠራ ደግሞ አይቢኤስ በመባል የሚታወቀ በሽታ አይነት አስመልክቶ ከአድማጭ የደረሱን ጥያቄዎች ናቸው የዛሬው ሐኪሙን የጠይቁ ፕሮግራማችን መነሻ ለመሆኑ ይህ አይቢኤስ የተባለ ህመም ምንድን ነው? ከሌሎች የሆድቃ ህመም አይነቶችስ በምን ተለይቶ ይታወቃል? በተለይ የትኛውን የሆድ ክፍል ነው የሚያጠቃው? ስ አለላ መሰገን ያለ ጥያቄ ጥያቄ አይ ቢ ኤስ ወይም ኢሬተብል ባወል ሲንድሮም የሆድ ቁርጠት፣ መነፋፋት እና ደግሞ ከተቅማጥ ወይንም ድርቀት ጋር የተያያዘ ሊሆን ይችላል፣ ወይም ሁለቱንም ያዘለ። ብዙ ጊዜ ግን ቁርጠት፣ መነፋፋት ጋር ሆነው አንደኛው ይበልጣል። አንዳንድ ሰው ላይ ድርቀቱ ያመዝናል፣ ለምሳሌ ደግሞ ተቅማጡ ያመዝናል። እና አፌክት የሚያደርገው ብዙ ጊዜ ያው ትንሹን አንጀት ነው እና ድንገት ጨጓራ ትልቁን አንጀት ወይንም ኮለን እሱን ብዙም አፌክት ያደርገው እና በብዛት ደግሞ ሴቶች ላይ ነው የምናየው። ዶክተር ዳንኤል ከህመሙ ምልክቶች ተወራራሽነት አሁን ያሏቸው የወድቃ ህመማ ምልክቶች በሌሎች የበሽታ አይነቶችን ከመታየታቸው አንጻር የወትሮ ቀላል ህመም ያለ መሆኑን እንዴት መለየት ይቻላል? መቼስ ነው አንድ ህመምተኛ ለዚህ ህመም ሐኪም ፈለጋ ወደ ጤና ተቋም ማምራት ያለበት? ይህ ኢሪተብል ባር ሲንድሮም ወይም አይ ቢ ኤስ ብዙ ይሄ ታዳጊ ዓለም ውስጥ የምታየው በሽታ ነው እና ብዙ ነገሮችን መርምረህ እነኚህ ነገሮች ያሰው የሉበትም ብለህ ከወሰንክ በኋላ በመጨረሻ ደረጃ የምትሰጠው ሌብልና ስያሜ ወይም በእንግሊዝኛው የዳያግኖሲስ ኦፍ ኤክስክሉዥን ይባላል። ማለት እነኚህ ዋና ዋና ነገሮች ሁሉ ካጣራህና የሉም ብለህ ከወሰንክ በኋላ ሆነው ለምሳሌ አንድ ሰው ይሄ ቁርቁርጠት፣ መነፋፋት፣ ተቅማጥ ወይም ድርቀትን ተጠቃቀው ሐኪም አይቶ አንደኛው ነገር ያው በእድሜ የሚወስነው በተለይ ከአርባ አምስት ዓመት በላይ ከሆነ አንድ ሰው ወይ በቤተሰብ በኩል የካንሰር ታሪክ ካለበት ኢንዶስኮፒ ማድረግ አለበት። እነኚህ ስሜቶች ምንጫቸው ከካንሰር ጋር የተያያዘ ይሆናል። የጨጓራ ካንሰር፣ የሬክታል ካንሰር፣ የኮለን ካንሰር እነኚህ ነገሮች በኢንዶስኮፒ ታይተው አንድ ሰው አለበት የለበትም ማለት ይቻላል። ከተከተሉ ደግሞ እንደ ኢንፌክሽን ከምግብ ጋር የሚያያዙ ወይ በሌላ በሌላ ምክንያት የመጡ ለምሳሌ ኢንፍላማቶሪ ባውል ዲዚዝ የሚባሉ በሽታዎች አሉ። አሁን በጣም ኮመን እየሆነ በተለይ ከተማ ውስጥ የሚኖሩ ሰዎች በብዛት ይዛቸዋል። የበሽታ ክሮምስ አልሰነቲቭ ኮል የተስመኝ ሁሉ ልክ እንደ ካሰር በኢንዶስኮፒ አንሶ ተመርምሮ አለበቱ የለበትም ማለት የሚቻለው ተሰኛው ደግሞ ያው አንደኛ ሀገር ብቶ ከሆነ ኢንፌክሽኑ ከምግብ ጋር የተያያዘ ነው። እንደ አሜሪካ ያ ካሉ ሀገሮች ደግሞ ፋንቲዋ ተጠቀሉ የተያያዘ ነው። እነህም አይነ ምድር ቴስት በማድረግ የምራቅ ቴስት በማድረግ እንደ ኤች ፓይለሪ አይነት በሽታዎች በኢንዶስኮፒ አይነ ምድርና ምራቅ በመመርመር ማየት ችለማወቅ ትችላለህ። እነህ ሉተ ነገር ከተመርምረው አንድ ሰው ከሌለበት እና ስሜቱ ካልተው ብዙ ጊዜ ኢሪተብል ባውል ሲንድሮም ፕሮብለም ይሆናል ሊፈጣንት ስያሜ ነው። እዛ በዚህ ውስጥ ብዙ ነገሮች አሉ። የአመሮች ጭንቀት አለ፣ የምግብ አለርጂ አለ። እና እነኚህ እነኚህ ነገሮች ያው ስፔሻሊስቶች ጋር ስትሄዱ፣ በተለይ የፉ አለርጂ አንደኛው ነው። ሌላኛው ደግሞ ያው ይሄ የናንስ እና የአመኖች ጭንቀት የሳኪያት ችግሮች ጋር የተያዘ ነው። በባለሙያ ተለይቶ መታወቅ ያለበት ክትትል የሚፈልግ የምም አይነት ነው። የቤተሰብ ጥንቋ በምትለው እንደ ካንሰር ወይንም እንደ ኢንፍላማቶሪ ባዊ ዲዚዞች ወይንም እንደ ኢንፌክሽን አይገድልም የበሽታ ከመምረው ተገኝተው ካልታከምካቸው ህይወት ላይ ብዙ ጫና ያመጣም ይሄ ሞር የህይወትህን ጥራት ላይ ነው። ትን ችግሩ ብዙ ጊዜ ያው ከሲዎቹ ብዙ ቴዎሪዎች አሉ። ማንም ሰው አያውቅም በትክክለኛ መንስ ምን እንደሆነ። ግን እንደን ጊዜ የምትበላው ምግብ ሊሆን ይችላል። የጥራት ያለ ምግብ ካልበላ ሚበላ ሁልጊዜ አንድ ዓይነት ከሆነ እና የተመጠነ ካልሆነ ሰውነት ውስጥ ያሉትን ማይክሮቦች ማለት እንግዲህ ውስጣችን ብዙ አይነት ጥቃቅን የሆኑ ባክቴሪያዎች አንገሶች ቫይረሶች አለሆናቸውም የሚኖሩ እና ለኢሚን ሲስተማት በጣም ወሳኝ በሽታ አምጪ ሳይሆኑ አብረውን የሚኖሩ ለጤናችንም የሚያስፈልጉ ነው እያሉ ያሉት ማይክሮባዮም ያሏቸው በጣም ወሳኝ ነገሮች ናቸው እና የእነኚህ አይነት እና ብዛት ሲዛባ የሚዛባው ለምንድን ነው የአንድ ሰው ያበላል አይነት የተመጠረ ሳይነት ሲቀር ነው ወይንም በአንቲባዮቲክ ብዙ መጠቀም ሲያበዛ እንድስተው እነኚህ ነገሮች ሊያመጡት ይችላሉ። ይህን አይቤስ የሚባለው በሽታ ሌላው ደግሞ ያው እንዳልኩት ያሉ በሽታ ጋር የተያያዘ ነው። የህይወት ስትሬስ፣ አካል እንቅስቃሴ ጉለ፣ ከቤት ብዙ ጊዜ መቀመጥ፣ ኢንዶርስ ውጭ አለመውጣት፣ እነኚህ ነገሮች ስለማምረው ይህንን በሽታ ሊያመጡ ይችላሉ እና አንድ የታወቀ መንስኤ የለውም ክድል እንዳልበሽ ስራዎች ብዙ አይነት ነገር ያለውና ያው ዋና ዋና ነኝ ህይወት ላይ አደጋ ያሉ በሻዎችን በምርመራ የለብህም ብሎ ሐኪም ከነገረ በኋላ መንስኤዎቹን የአእምሮ ሐኪም በማየት የኒውትሪሽኒስት በማየት ስፖርት በመስራት ክብደት በመቀነስ መስበላውን ምግብ ስራ በመጨመር ይህ በሽታ ሊታ ይችላል። የአመጋገብ ሁኔታን ጠቅሰዋል። በአጠቃላይ የአኗኗር ዘይቤም በአንድ በአንዱ ወይ በሌላ መንገድ በተለይ ህመሙ ተለይቶ ባልታወቀበት ሊያዋጣ የሚችልበትን ገልጠዋል። ሰዎች አንዴ ለዚህ ህመም መጋለጣቸውን ካወቁ በምርመራ ከተረጋገጠ በራሳቸው ሊያደርጉ የሚችሉት ነገር ለህመምተኛው ብርታትን ወይም አቅምን ተስፋን ይሰጣልና የዕለት ተዕለት ኑሮን የሚያውቅ በሽታ ከመሆኑ አንጻር በዚህ ሰዓት ይህን ፕሮግራም የሚከታተል ይሄ በሽታ አለብህ የተባለ ሰው ተስፋ የሚቆርጥበት አይደለም ለራሱ ሊያደረግ የሚችለው ነገር አለ ብለን መደምደም እንችላለን በተጨማሪም እንደው በህክምና አማራጭነትም የሚነገር ካለ መቋጫችን ብናደርገው ዋናው ነገር እነ ህይወት ላይ ጫና የሚያምጡብሳ በኢንዶስኮፒ በተለያዩ ነገሮች ሩላ ካደረግም በኋላ ከለየን በኋላ ኢሬተብል ባር ሲንድሮም አለብህ ከተባለ ብዙ ጊዜ ይሄ እዚህ ዓይነት በሽታዎች መድኃኒቱ እዛው በሽተኛው እጅ ላይ ናቸው ያሉት እና የራስን ህይወት መገምገም ከስራም ብዛት ያው ልጅ በማሳደግ በማስበዝ ነገሮች ህይወት ላይ ስትሬስ በጣም የሚበዛ ከሆነ እነኝህን ነገሮች ለመቀነስ መሞከር፣ የአካል እንቅስቃሴ መጨመር፣ የሚበሉት ደግሞ ምግብ ብዙ ጊዜም ውጭ የምንበላ ከሆነ ወይም የምንበላው ምግብ ፓኬጅ ድና ፕሮሰስ ከሆነ እነኝህን እነኝህን ነገሮች ትኩረት መስጠት። እንደዛም ሆኖ ላይሻል ይችላል ላይተው ይችላል። ግን እነኝህን ነገሮች ሌላ ጥቅም ስላላቸው ማድረጉ አይቀር ግን ይሄ የኢሪተብል ባወል ሲንድሮም በጣም ከባድ የሆነ በሽታ ነው ትሬት ለማድረግ። አሁን ለምሳሌ በዘመኑ አንድ ሰው ብዙ ሐኪም አይቶ ተመምሮ ምን ትጨርሶ የኢሪተብል ባወል ሲንድሮም አለብህ አለብሽ ከተባለ ያ፣ ብዙ ጊዜ ሴቶችን ነው የሚያጠቃ ይሄ በሽታ። ትሪትመንት፣ አሁን ለምሳሌ ብዙ ጊዜ የአእምሮ ሜዲኬሽኖች ናቸው የሚሰጠ። እና አንዱ ቲዮሪ ይሄ ከሳይኮሎጂ ከሳይካያትሪ ወይ ከነርቨስ ሲስተም ጋር የተያያዘ ነው ነው። ግን በጣም በእርግጥ የታወቀ ነገር የለም። ይሄ አዲስ የመጣ በሽታ ነው ማለት ትችላለህ። የተደመደመ አይደለም ሁሉም ነገሩ፣ አይደለም ትክክል አይደለም። የሕክምና መፍትሄዎቹ ከሕመምተኛው እጅ ጭምር ናቸው ብለዋል። አድማጮቻችን ያንንም የማዛመድ እድል እንዳገኙ ተስፋ አድርጋለሁ። ዶክተር ዳንኤል ሽብሩ የእርስዎን ሙያዊ ትንታኔ ከሚጠይቁ መሰል ጥያቄዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ እኔም። ሰላም ያገናኛል። ዝግጅታችን ከአሜሪካ ድምፅ ራዲዮ አሁንም እንደቀጠለ ነው። ተከታዩ መሰናዷችን ደግሞ አፍሪካ ነክ ርዕሶች ነው። ናይጄሪያ የኤሌክትሪክ መኪናዎችን በማስተዋወቅ ረገድ ትልቅ የተባለ እርምጃ መውሰዷ፣ እንዲሁም በዲጂታል ወይም በመረጃ መረቦች የሚሰራጩ ሐሰተኛ ወሬዎች በደቡብ አፍሪካ በሚደረገው ምርጫ ላይ አደጋ መደቀናቸው የሚሉት በምሽቱ የአፍሪካ ነክ ርዕሶቻችን የተካተቱ ዘገባዎች ናቸው። እንግድ ወልዴን ያቀናበራቸው። የአየር ንብረት ለውጥ በሉላይቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜው የሚበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት አሰማርተዋል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪናዎቹን አሰማርተዋል። የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማኅበራዊ ኃላፊነት መወጣታችንን እያረጋገጥን ነው። የኤሌክትሪክ መኪኖቹን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ ነበረ። ሲሆን መኪናዎቹን ለአገልግሎት በማሰማራት ላይ የሚሰሩት ቤን ኢዲካ መኪኖቹ አንድ ከተሞሉ 400 ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው። በሚቀጥሉት አምስት ዓመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብያምን አለው። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው። ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሰረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ እየቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂም እና ዳንኤል ማንቲም የኤሌክትሪክ መኪኖቹ በሕዝቡ ዘንድ ተቀባይነት እንዲያገኙ መንግሥትም በንቁ መሳተፍ እንዳለበት ያሳስባሉ። አሁን ከባቢ አየሩን ብዙ አንበክልም። አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በምናደርገው ጥረት አካባቢው እንዳይጎዳ እንተጋለን። መንግስት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን። የኤሌክትሪክ መኪናን ለመግዛት ለሚሹ፣ በማምረት ላይ ለሚሰማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው። የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ በእንዳረፓን አቆጣጠር 2060 የብክለት መጠንን ወደ ዜሮ ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹሕ ኃይልን ለመጠቀም ዝግጁነት እንዳለ አመላካች ነው። ናይጄሪያ የኤሌክትሪክ መጓጓዣን ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቁመዋል። ከናይጄሪያ ወደ ደቡብ አፍሪካ ተሻግረን ሐሰተኛ ወሬዎች በመጪው ምርጫ ላይ የደቀኑትን አደጋ እንመለከታለን። በአፍሪካ ቢያንስ 16 ሀገራት በያዝነው የፈረንጆቹ 2024 ባሉት ቀሪ ወራት ምርጫ ያደርጋሉ። ድምፅ ሰጪዎች የፖለቲካ ዜናን ለማግኘት ወደ ኢንተርኔት ጎራ ሲሉ ለሐሰተኛና ለተሳሳተ መረጃ ይጋለጣሉ። አንድ አዲስ የዲጂታል ሥነ ምግባር ድርጅት ግን ጋዜጠኞችና አቀንቃኞች ሐሰቱን ከእውነት እንዲለዩና ማኅበረሰቡንም ማስተማር እንዲችሉ በመርዳት ላይ ይገኛል። የዛምቢያው ፕሬዝደንት ሃካንዲ ሂችልማ በመጪው ምርጫ እንደማይሳተፉ ሲናገሩ የሚያሳየው ቪዲዮ እውነተኛ ሊመስል ይችላል። ነገር ግን በሐሰት የተቀነባበረ ነው። በደቡብ አፍሪካ የሚገኙ ጋዜጠኞች እንዲህ ያለው ሐሰተኛ መረጃ ሲወጣ እንዴት መለየት እንደሚችሉ የሚያስተምረው ካምፔይን ፎር ዲጂታል ኤቲክስ ወይም በአጭሩ እንደሚጠሩት ኮድ የተሰኘው ተቋም ነው። ካቪሻ ፒሌይ የኮድ መስራችና ዲሬክተር ናቸው። ሰዎች በሚያገኟቸው መረጃዎች ተጎጂ እንዳይሆኑ የምንጠቀምበት ቴክኖሎጂ በማህበረሰቡ ላይ ተጨማሪ ጉዳት እንዳያደርስ እንሰራለን። ኮድ ከተሰኘው ከዚህ ተቋም ጋር በመስራት ላይ የሚገኘው አፍሪካ ቼክ የተባለውና ሐሰተኛ መረጃዎችን የሚያጣራው ገለልተኛ ተቋም ነው። ከኮድ ጋራ በመሆን ህብረተሰቡ በማኅበራዊ ሚዲያ የሚወጡ ሐሰተኛ መረጃዎችን እንዴት መለየት እንደሚችሉ በማስተማር ላይ ናቸው። ኪጋን ሊች በአፍሪካ ቼክ ተመራማሪ ናቸው። መረጃዎችን ለማጥራት እንዲሁም የሐሰተኛ መረጃዎች እንዳይሰራጩ ለማስቆም የሚያስፈልገውን ዘዴና ቴክኒክ ለማስተማር የእኛ አይነት ድርጅት መኖሩ አስፈላጊ ነው። የማኅበረሰብ አንቂ የሆኑት ማኔ ሲጋመኒ የዛሬ ወር ገደማ በደቡብ አፍሪካ የሚደረገውን ምርጫ በተመለከተ የሚወጡና የምርጫ ክልላቸውን ሊጎዱ የሚችሉ ሐሰተኛ መረጃዎችን በንቃት ለመከታተል ተዘጋጅተዋል። እውነት ይበልጥ እየተዛባ በመጣበት ዘመን ውስጥ እንገኛለን። እናም ሰዎች ምክንያታዊ እንዲሆኑና ኃላፊነት እንዲወስዱ እንዲህ አይነት ተነሳሽነቶች ያስፈልጉናል። ገለልተኛ የሆነው የደቡብ አፍሪካ የምርጫ ኮሚሽን ምርጫውን ከሐሰተኛ መረጃዎች ለመከላከል ከጉግል፣ ሜታ እና ቲክቶክ ጋር እንደሚሠራ አስታውቋል። ለዛሬው የአፍሪካ ነክሬሶች የሆኑንም ዘገባዎች የላኩልን ዛሂር ካሲም ከጆሐንስበርግ፣ እንዲሁም ጊብሰን ኢሜካ ከአቡጃ ናቸው። ለአሜሪካ ድምፅ እንግዲ ወልዴ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው እየተከታተላችሁት ያሏችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን በትላንትናው ዕለት የሆሳናን በዓል አክብረዋል። የአሶሴትድ ፕሬስ ዘጋቢ በተገኘበት የእንጦጦ ማርያም ቤተ ክርስቲያን ውስጥ የታደሙ ምእመናን ሃይማኖታዊውን በዓል ከማክበር ጎን ለጎን በሀገራቸው ሰላም እንዲሰፍን ምኞታቸውን ገልጸዋል። ሀብታሙ ስዩም ዘገባውን ያቀርበዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን የሆሳና በዓልን አዲስ አበባ ውስጥ በንጦጦ ማርያም ቤተ ክርስቲያን በልዩ ስነ ስርዓትና ጸሎት አክብረዋል። በምእመናን ዘንድ ትልቅ ስፍራ ያለው በዓል የአብይ ጾም የመጨረሻው ሳምንት የሕማማት ሳምንት መግቢያ ከመሆኑ በተጨማሪ ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ በአጀብና እልልታ የገባበትን ታሪክም ይዘክራል። ፈረሰኛዋ ተውሸቱ መኩሪያ በዓሉን ለማክበር ከመጡ ምእመናን መካከል አንዱ ናቸው። እና ያችው ውርንጭላ አምጡልን ባለቤቶቹ የት ትወስዳላችሁ ብለው ቢጠይቁ አይ ጌታ አምጡ ብሎን ነው ብለው ታዛዦቹ ያችን ውርንጭላ አቀረቡ። በኋላ ያው ዕቃ ተጭኖ የያዛቸው ውርንጭላ ላይ ተቀመጠ ነው የሚባለው። አሁን የዛ ምሳሌ ነው። ምዕመናን የሆሳና በዓልን ማክበር የጀመሩት ከመንጋቱ አስቀድሞ ነው። በቀሳውስቱና በዲያቆናቱ እየተመሩ ለሰዓታት በጸሎት ቆይተዋል። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን የሚያመላክት ሃይማኖታዊ ክዋኔም ቀርቧል። በበዓሉ ላይ ተሳታፊ ከነበሩ ምዕመናን መካከል አንዱ የሆነችው ምህረት ዮሴፍ ሰላም፣ ጤናና ደስታ በሀገር ኢትዮጵያ የሰፍን ዘንድ ምኞቷን ገልጻለች። እግዚአብሔር አምላካችን ደግሞ የሰላም የጤና፣ የደስታ ያደርግን በሚቀጥለው ዓመትን ደግሞ እንዲሁ በሰላምና በጤና ሀገራችን ሰላም ሆኖ ደስ ብሎን ይህን በዓል እንድናከብር የእግዚአብሔር መልካም ፈቃድ ይሁን እላለሁ። ዘገባው የአሶሽትድ ፕሬስ ነው። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። በቻይና ሱዡ በተደረገ የዳይመንድ ሊግ ውድድር በአምስት ሺህ ሜትር ኢትዮጵያውያን አትሌቶች አሸነፉ። በቤጂንግ ግማሽ ማራቶን ከአንድ እስከ አራት የወጡ አትሌቶቻቸው ሜዳሊያቸውን ተነጠቁ። የስፔን መንግስት የአገሪቱን የእግር ኳስ ፌዴሬሽን ሊመራ ነው። የፍልስጤም አትሌቶች በፓሪስ ኦሎምፒክ ሊጋበዙ ነው የሚሉትና ሌሎች ዝርዝሮችን የያዘውን የስፖርት መሰናዶ ኬኔዲ አባተ ያቀርበዋል። በቻይና ሱዙ ከተማ ቅዳሜ ዕለት በተካሄደ የዳያመንድ ሊግ ውድድር በ5,000 ሜትር ሴቶች ኢትዮጵያውያን አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን መቅደስ አለምሸት በ14 ደቂቃ ከ36.7 ሰከንድ አንደኛ ሆና ስታሸንፍ የ2021 ከ20 ዓመት በታች የ800 ሜትር ሻምፒዮኗ አያል ዳኛቸው በ16 ማይክሮሰከንድ ብቻ ተቀድማ ሁለተኛ ወጥታለች። ከስድስት ወራት በፊት ህዳር ላይ ሁለተኛ ከወጣችበት የኒውዮርክ ማራቶን በኋላ የመጀመሪያ ውድድሯን ያደረገችው ለተሰንበት ግዳይ በ14 ደቂቃ ከ37.13 ሰከንድ ሶስተኛ ስትወጣ ውብርስት አስቻለ አራተኛ ደረጃን ይዛ አጠናቃለች። በወንዶች የ5000 ሜትር ውድድር ደግሞ አትሌት ሰለሞን ባረጋ የውድድሩን ክብረ ወሰን በመስበር አሸንፏል። በ17 ዓመቱ የአገሩ ልጅ አትሌት ቢንያም መሃሪ ብርቱ ፉክክር የገጠመው ሰለሞን ውድድሩን 12 ደቂቃ ከ55.68 ሰከንድ በሆነ ጊዜ ሲያጠናቅቅ፣ ገና ሁለተኛ የ5000 ሜትር ውድድር ያደረገው ቢንያም ከአንድ ሰከንድ በታች ዘግይቶ ገብቶ ሁለተኛ ወጥቷል። ሦስተኛ ደረጃን የያዘው ኬንያዊው ቤንሶን ኪፕላጋት ነው። በሌላ የአትሌቲክስ መረጃ አትሌት መዲና ኢሳ በ5 ኪሎ ሜትር ከ20 ዓመት በታች ውድድር የዓለም ክብረ ወሰንን ሰብራለች። በ አዲዳስ ኩባንያ አዘጋጅነት ቅዳሜ በጀርመን በተካሄደው አዲ ዜሮ የ5 ኪ ሜ ከ20 ዓመት በታች የጎዳና ላይ ሩጫ አትሌት መዲና በ14 ደቂቃ ከ38 ሰከንድ የዓለም ክብረ ወሰንን በመስበር ስታሸንፍ ሌሎቹ ኢትዮጵያውያንም መልክናት ውዱና ፎቲየን ተስፋይ ሁለተኛና ሦስተኛ ደረጃን በመያዝ አጠናቀዋል። በወንዶች 5 ኪሎ ሜትር ዮሚፍ ቀጀልቻ በ13 ደቂቃ አንደኛ ሲወጣ የአገሩ ልጅ አዲሱ ይሁኔ በ13 ደቂቃ ከ05 ሰከንድ ሁለተኛ፣ የባህሬኑ ብርሃን ባለው ሶስተኛ ወጥቷል። ከሁለት ሳምንት በፊት ሚያዝያ ስድስት በቤጂንግ በተካሄደው የግማሽ ማራቶን ውድድር ላይ ከአንደኛ እስከ አራተኛ የወጡ አትሌቶች ያገኙት ውጤት ተሰርዞ ሽልማታቸውን እንዲመልሱ ተወስኗል። የቻይናው ሄጂያ ውድድሩን እንዲያሸንፍ አንድ ኢትዮጵያዊና ሁለት ኬንያዊ አትሌቶች ፍጥነታቸውን መቀነሳቸው በምርመራ መረጋገጡን አዘጋጆቹ ካሳወቁ በኋላ ነው ውሳኔው የተላለፈው። አሶሽየትድ ፕሬስ እንደዘገበው አራቱም ሯጮች ውጤታቸው የተሰረዘ ሲሆን የተሸለሙትን ሜዳሊያና ገንዘብ እንዲመልሱም ይደረጋል። በውድድሩ ላይ ኢትዮጵያዊው ደጀኔ ኃይሉ ኬንያውያኑ ሮበርት ከተር፣ እና ዊሊ ምናንጋት ቻይናዊው ሂጂያ ወደፊት እንዲያልፍ ምልክት ሰጥተውት እነርሱ ፍጥነታቸውን ሲቀንሱ የሚያሳዩ የቪዲዮ ምስሎች መነጋገሪያ ሆነው ነበር። ጉዳዩን ለማጣራት የተቋቋመው ኮሚቴ ባወጣው መግለጫ መሠረት ሶስቱ ሯጮች ሆን ብለው ፍጥነታቸውን ቀንሰዋል። ልዩ ኮሚቴው አራት ሯጮች መጀመሪያ ላይ በስፖንሰር አድራጊ ድርጅት በአሯሯጭነት ተቀጥረው እንደነበር ገልጾ ነገር ግን የውድድሩ ዋና አዘጋጆች ይህንን አያውቁም ብሏል። ከአሯሯጮቹ አንዱ ውድድሩን እንዳላጠናቀቀ ማስታውቋል። መግለጫው ውድድሩ የተጭበረበረ መሆኑን ባይገልጽም ይቅርታ ጠይቋል። ኮሚቴው በዚህ ውድድር የነበሩ ስህተቶችን ለይተን ሳናስተካክል በመቅረታችን ዓለምንና ሁሉንም የኅብረተሰብ ክፍል ከልብ ይቅርታን ይቃለን ብሏል። የውድድሩ ዋና አዘጋጅ የሆነው ዣንግ አዎ ሉፓዎ ስፖርት ማኔጅመንት የተባለ ኩባንያም ከዚህ በኋላ የቤጂንግ ግማሽ ማራቶንን የማስተናገድ መብቱን ተነጥቋል። ፍጥነታቸውን ቀንሰዋል የተባሉት ሯጮች በውድድሩ ላይ የተሳተፉት በአሯሯጭነት እንጂ በተወዳዳሪነት እንዳልነበረ ከሯጮቹ አንዱ መግለጹ አይዘነጋም። የስፔን መንግስት የሀገሪቱን እግር ኳስ ፌዴሬሽን የሚቆጣጠር ልዩ ኮሚቴ አቋቁሟል። ኮሚቴው በቀድሞ ፕሬዝደንት ሉዊስ ሩቢያሌስ ላይ የተፈጠረውን ቅሌት ተከትሎ ፌዴሬሽኑ አዲስ ምርጫ እስኪያደርግ ድረስ የሚቀጥል ነው። ሩቢያሌስ በዚህ ወር መጀመሪያ ላይ በሙስናና በሕገ ወጥ የገንዘብ ዝውውር ተጠርጥሮ የተያዘ ሲሆን በስፔን የዓለም ዋንጫ አሸናፊ ጄኒ ሄርሞሶ ላይ በፈጸመው የመሳም ቅሌትም ፍርዱን በመጠባበቅ ላይ ይገኛል። ሩቢያሌስ ተጫዋቿን ከንፈሯ ላይ የሳመው በስምምነት እንደነበረ ቢገልጽም ሄርሞሶ በበኩሏ ያለ ስምምነት ነው የሳመኝ ስትል ክዳለች። የስፔን እግር ኳስ ፌዴሬሽን በሌሎችም ቅሌቶች ስሙ እየተነሳ ሲሆን፣ የአገሪቱ ብሔራዊ የስፖርት ምክር ቤት በፌዴሬሽን ውስጥ ለተፈጠረው ቀውስ ምላሽ ለመስጠትና የስፔንን አጠቃላይ ጥቅም ለመጠበቅ የመንግስት ተሳትፎ አስፈልጓል ብሏል። የስፔን መንግስት ይህንን ውሳኔ የወሰደው ፌዴሬሽኑ እያጋጠመው ያለውን ከባድ ሁኔታ ለማስተካከልና ድርጅቱ ተሃድሶ እንዲ እንዲጀምር ለማስቻል ነው ሲልም አክሏል። ከመስከረም ወር ጀምሮ ከኃላፊነታቸው በተነሱት ሩቢያሌስ ምትክ ፌዴሬሽኑ አርብለት ፔድሮ ሮቻን አዲስ ፕሬዚደንት አድርጎ የሾመ ቢሆንም እርሳቸውን በሙስና ቅሌት ምርመራ እየተደረገባቸው ይገኛል። ስፔን የ2030 የወንዶች የዓለም ዋንጫን ከፖርቹጋልና ሞሮኮ ጋር በጋራ ለማዘጋጀት በቤት ስራ ላይ እያለች በፌዴሬሽኑ የተከሰተው ቅሌት ባለስልጣኖቿን ክፉኛ አሳስቧል። ፌዴሬሽኑን የሚመራው ኮሚቴ በገለልተኛ ሰዎች የተዋቀረ እንደሆነ ምክር ቤቱ ቢገልጽም የዓለም እግር ኳስ አስተዳዳሪው አካል ፊፋና የአውሮፓው አስተዳዳሪ ዩኤፋ ጉዳዩን በከፍተኛ ስጋት እየተከታተሉ መሆኑን አመልክተዋል። የፊፋ ሕግ አባል አገራት መንግስትን ጨምሮ ከሶስተኛ ወገን ተጽዕኖ ነጻ ሆነው የእግር ኳሱን ዘርፍ እንዲያስተዳድሩ ይደነግጋል። በፓሪስ ኦሎምፒክ ከ6 እስከ 8 ፍልስጤማውያን አትሌቶች ይወዳደራሉ ተብሎ የሚጠበቅ ሲሆን እነዚህ አትሌቶች በብቃታቸው አሊያም በዓለም አቀፉ ኦሎምፒክ ኮሚቴ አይኦሲ ሊጋበዙ እንደሚችሉ ቶማስ ባች ተናግረዋል። በአውሮፓውያኑ ሐምሌ 26 ለሚጀምረው የፓሪስ ኦሎምፒክ የብቃት ማረጋገጫ ዝግጅቶች በመካሄድ ላይ መሆናቸውን ለአዣንስ ፍራንስ ፕሬስ የተናገሩት የአይኦሲ ፕሬዝደንት ባች ነገር ግን ማንም የፍልስጤም አትሌት በጨዋታው ለመሳተፍ ብቁ ባይሆን እንኳን እንደ ሌሎቹ ብቁ አትሌት የማይኖራቸው ብሔራዊ የኦሎምፒክ ኮሚቴዎች ሁሉ የፍልስጤም ኮሚቴም የግብዣው ተጠቃሚ እንደሚሆን ገልጸዋል። የፍልስጤም የልኡካን ቡድን ቁጥር ከ6 እስከ 8 ይደርሳል ተብሎ እንደሚጠበቅም ተናግረዋል። አይኦሲ ሩሲያን በዩክሬን ላይ ባደረገችው ወረራ ምክንያት ቢቀጣትም እስራኤል በጋዛ ባደረገችው ጦርነት እርምጃ አለመውሰዱን በመግለጽ ሁለቱን በተለየ መልኩ አስተናግዷል በሚል የተነሳላቸውን ሀሳብ ባጭ ውድቅ አድርገዋል። ሩሲያ ከብዙ ዓለም አቀፍ ስፖርቶች የታገደች ሲሆን አትሌቶቿ በፓሪስ 2024 የሀገራቸውን ሰንደቅ ዓላማ እንዳይወክሉ ታግደዋል። የእስራኤልና የሩሲያ ጉዳይ ፈጽሞ የተለያየ እንደሆነ የጠቀሱት ባጭ በጋዛ አሰቃቂ ጦርነት ያስከተለው የሐማስ ጥቃት ሲሆን፣ የሩሲያው ግን ቀጥታ ወረራ መሆኑ ልዩ እንደሚያደርጋቸው ጠቅሰዋል። ለዛሬ ምርጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ነባሩን የብራና ዝግጅትና የብራና ላይ ስራዎች ለአዲሱ ትውልድ ለማስተዋወቅ ቅርሱንም ለማስቀጠል ዓላማ ያለው አውደ ርዕይ ባለፈው ሳምንት በአዲስ አበባ ተካሂዷል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተካሄደው አውደ ርዕይ የብራና መጽሐፍትና ስዕላት እንዲሁም ሌሎች የስነ ጽሁፍና የስነ ጥበብ ውጤቶች ለእይታ ቀርበዋል። የአውደርይ አዘጋጆችና ጎብኚዎችን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል። በአዲስ አበባ ጊዮን ሆቴል ከሚያዝያ አራት እስከ አስራ ሶስት ቀን በተካሄደው የብራና ላይ ስራዎች አውደርይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጽሐፍት የብራና ላይ ቅዱሳት ስዕላት እና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደ ርዕይ ጥንታውያን የብራና መጽሐፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከማሰናዳት አንስቶ የመጽሐፍቱን የሥነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደርዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደርዩ አዘጋጅ የሆነው የሐመረ ብርሃን የብራና መጽሐፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች። እያሳየን ያለ ነው፣ ብዙ የእደ ጥበብ ውጤቶች አሉ። በሐመር ብርሃን ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው፣ የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም እስከ አራተኛ መቶ ክፍለ ዘመን ደረሰ ነገር የሚያሳል አውደርዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ አላማው የህዝብ ግንኙነት ኃላፊዋ እንዴት ገልጻለች። አላማ አድርገን የተነሳ ነው። ብራና የሚባለው ነገር ጠርቶ የነበረ ነገር ነው። ብዙ ሰውና ስራ እንዳለ ለህብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄደን ያለነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዳያገኙ በተለይ ህጻናት ላይ ብዙ ነገር እየሰራ ነው የምንገኘው። በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደርዩን በስፍራው ተገኝተው ጎብኝተዋል። ከሁለት አዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘ ናቸው አቶ ሄኖክ አበበ አስተያየታቸውን ሰጠውናል። ዋና አላማ የዚህ መጣት የንትራና አሰራሮች ታሪኩንም ቅርሱንም አሰራሩ ነው። ይሄ የኛ ቅርስ ነውና ከበፊት ወደዚህ ለእኛ መቷል። አሁን የተላከ መስሉ ልጆች ማሳየት ፈልጌ ነው ቀጣይነት እንዲኖረው ቀጠሮ ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይትን እንዲማሩበትም ትምህርት ቤትም አለው ዝግጅት። ከዚህ ግን ከሁለት ወር ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ አሳብ የስምንት ዓመቷ ህፃን ሀሴት ሄኖክ ለጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች። ስለምን ምን ትመረሻላ? ሳፌ ቀለምን የምናሰካቸው ከቀይ አፈር ከተለያዩ ቀይ አበቦች ከእጅም ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ ከቅጠሎችን በማቃጠል ጥቁር ቀለም ይመስገል ለብራና ጽሁፍ የሚሆኑትን ማለት ነው። አድማጮች የዚህን ዘገባ ሙሉውን በድህረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። ለዛሬ የያዝናቸውን ዝግጅቶች በዚሁ አጠናቀናል። ከአቀናባሪ ብርሃን ኃይሉ፣ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ